የወጣቶች ዓለም ኢትዮጵያውያን ተማሪዎች ያለፈውን ዓመት ተረጋግተው አላሳለፉም። በየግቢዎቻቸው በሚቀሰቀሱ ተቃውሞዎች ምክንያት ጉዳት ሲደርስ ተማሪዎች ሲታሰሩና ትምህርት ሲቋረጥ እየተመለከቱ ነው። አመቱ በአዲስ ዓመት የተተካው በተወሰኑ ዩኒቨርሲቲዎች የሚማሩ ተማሪዎች ግርግር ሽሽት ትምህርታቸውን ጥለው ወደ እየመጡበት እስከመመለስ ደርሰዋል። ገሚሶቹ ነገሮች እስኪረጋጉ በአቅራቢያቸው ባሉ ከተሞች ለመቆየት ተገደዋል። በመንግስት ላይ የሚደረገው ተቃውሞ እምብዛም አልነካቸውም በሚባሉ ዩኒቨርሲቲዎች ያሉ ተማሪዎች ሳይቀር በሌሎች ቦታዎች የሚካሄደውን በመስማት ተረጋግቶ የመማር ችግር እንዳጋጠማቸው ሲናገሩ ተደምጧል። ጭንቀት ጥበቱ የበረታው ደግሞ ልጆቼ ትምህርት ይቀስሙልኛል ብሎ ስንቅ ቋጥሮ ገንዘብ ቆርጦ በየክልሎቹ ወደሚገኙ ዩኒቨርሲቲዎች የአብራኮቹን ክፋይ በሰደደ ወላጅ ላይ ነበር። በሰቀቀን ከማለቅ ትምህርት ጥንቅር ብሎ ይቅር ሲሉ ልጆቻቸውን ወደ ቀያቸው እንዲመለሱ ያደረጉ ወላጆችም አሉ። ስሟ እንዲጠቀስ የማትፈልገው የሀሮማያ ዩኒቨርሲቲ ተማሪ የባለፈው ዓመት የዩኒቨርስቲ ክራሞቷን እንዲህ ታጋራለች። ለደህንነቷ ስንል ድምጿን ቀይረነዋል። ከሚታየው አንጻር አምና ጥሩ እንዳልነበረ ብዙ ሰዎች ያውቃሉ። ሲቹዌሽኖቹ በጣም አስፈሪ ነበሩ። አምና ያልተጠበቀም ስለነበረ እና ከተለያዩ ዩኒቨርሲቲዎች የመጡ ልጆችም ስለነበሩ አንድም አንሆንበትም ሲቹዌሽን ነበረ። በጣም ብጥብጥ ነበረ። ተቃውሞ ነበር እና እንደዚህ አይነት ግርግሮች ነበሩ በዩኒቨርሲቲ ያለፈው አመት ማለት ነው። ክረምት ግም ሲል ያረፈ የመሰለው የወላጅና የተማሪ ልብ መስከረም መጥማቱን ተከትሎ ዳግም ይረበሽ ይዟል። የመንግስት ዩኒቨርሲቲዎች በቴሌቪዥንና ሬዲዮ የሚያስተላልፉትን የተማሪዎች ቅበላ ማስታወቂያ ተከትሎ ወደ ዩኒቨርሲቲዎቻቸው የተመለሱ ነባር ተማሪዎች እንዳሉ ሁሉ ይቅርብን ብለው የተዉት አልጠፉም። ልባቸው አልቁርጥ ብሎ በያሉበት ሆነው የሚዋልሉም አሉ። ዶይቸ ቬለ ያነጋገራቸውና ባለፈው ዓመት ወደ ዩኒቨርሲቲ የሚያስገባቸውን ፈተና ወስደው ባለፉ ተማሪዎች ግን ግራ መጋባት ይስተዋላል። ገሚሶቹ የቤተሰብ ምክር በመስማት ወደ ተመደቡባቸው ዩኒቨርሲቲዎች መጓዙን ትተው በየአካባቢያቸው ባሉ ዩኒቨርሲቲዎች ተመዝግበዋል። ንጉስ ፋሲል ከእነዚህ አንዱ ነው። በፈተና ውጤት 380 ነጥብ በማስመዝገብ በዲላ ዩኒቨርሲቲ የተመደበው ንጉስ ቤተሰቦቹ በቦታው ያለውን ግጭት በማገናዘብ ወደ ቦታው እንዳይሄድ ስለከለከሉት አዲስ አበባ ለመቅረት መገደዱን ይናገራል። በአሁን ባለበት ሲትዌሽን ፋሚሊ ነው እንዳትሄድ ብሎ ያስቀራኝና አሁን ያለበት ሲትዌሽን በቃ ጸብ ነው ብጥብጥ ነው። ተማሪዎች በደንብ እየተማሩ አይደለም። ምናምን ያደረጉኝ እነሱ በቃ ላይ ከአሁን ውጤቱ እንደመጣና ዲላ እንደደረስኝ ሲያውቁ ኮምፕሊትሊ እንዳልሄድ ነው ያደረጉኝ። ማለት በቃ አትሄድም፣ አሁን ባለበት ሲቹዌሽን ትጎዳለ ብለው አስበው ፈርተው እንዳልሄድ አድርገውኛል። ንጉስ እርሱ ብቻ ሳይሆን ሁለት ጓደኞቹም በተመሳሳይ ሁኔታ ወደ ተመደቡባቸው ዩኒቨርሲቲዎች ላለመሄድ መወሰናቸውን ይናገራል። ሁለቱም ጓደኞቹ የኢንጂነሪንግ ትምህርት ለማጥናት የመረጡ ሲሆን አርባ ምንጭና መቀሌ ዩኒቨርሲቲ ደርሷቸው ነበር። አማራጭ ያገኙት አዲስ አበባ ያሉ የግል ከፍተኛ ትምህርት ተቋማት በመሆናቸው የፍላጎታቸውን ሳይሆን ሌላ የትምህርት አይነት እንዲያጠኑ ተገደዋል። ከኔ ጋር ሶስት ነን። አንደኛው አርባ ምንጭ ደርሶ አልሄድም ነው ያለው። አንደኛው ደግሞ መቀሌን የደረሰው እና ሁለቱም አ ሁለቱም እዚህ ተመዝግበው እየተማሩ ነው ያሉት። የአንደኛውን ሩቅ ስለሆነበት ይሆናል ስለሱ ያወቅኩት ነገር የለም። አንደኛው ግን እንደ ነው በፍርሃት ላይ ስለነበሩ ናቸው ቤተሰቦቹ የከለከሉት። ሶስታችን በጣም ነው የከፋን። እነሱም የፈለጉት ምንድን ነው የደረሳቸው ፊልድ ሁለቱም ኢንጂነሪንግ ነው የናቹራል ተማሪዎች ስለሆኑ ማለት ነው እና በኢንጂነሪንግ ነበረ ፊልዱ መማር የፈለጉት ያው እዚህ ግን ባልፈለጉት ፊልድ ነው እየተማሩ ያሉት። በጣም ነው የከፋቸው ሁለቱም ማለት መቀሌ ደርሶት ያሌዳው በጣም ከፉ። እውነት ለመናገር ንጉሱና ጓደኞቹ በቤተሰብ ግፊት የተመኙትን ባያገኙም በሐዋሳ የሚገኙ ተማሪዎች ግን መላቢጤ ፈጥረው ወደ ተመደቡበት ቦታ ለመጓዝ ቆርጠው ቀናቸውን እየተጠባበቁ ይገኛሉ። ምድብ ቦታቸው ደግሞ ባለፈው ዓመት በአማራ ክልል ለተቀሰቀሰው ሕዝባዊ ተቃውሞ ቀዳሚ የነበረችውና ብዙ እውነት ያስተናገደችው ጎንደር ናት። በከተማይቱ ያለውን ሁኔታ ቀድሟቸው ወደ ቦታው ከተጓዙ የአካባቢያቸው ነባር ተማሪዎች ይከታተላሉ። ነገሮች ተረጋግተዋል ብለው የሚያምኑት ወጣቶች ሰብሰብ ብለው ወደ ጎንደር ለመሄድ ተዘጋጅተዋል። ስሙ መግለጽ የማይፈልገው የተጓዡ ስብስብ አባል ቡድን መመስረት ያስፈለጋቸው በመጓጓዣ በኩል ላለመቸገር እንደሆነ ያስረዳል። የጎንደር ዩኒቨርሲቲ አዳዲስ ተማሪዎችን በጥቅምት አስራ ሰባት እስከ ሀያ ባለው ጊዜ መጥራቱን በሚዲያ ካሳወቀ ጊዜ ጀምሮ ለዛ አካባቢ አዲስ ስለሆንን እና የመማር ማስተማር ሂደቱንም እዛ ቦታ ላይ ስንሄድ አዲስ ስለሚሆን ከዚህ አንድ ላይ ሰብሰብ ብለን መሄድ ስላሰብን ነው። ለትራንስፖርት እንጂ ለሌላ እንትና የለው። ሁለት ሶስት ተማሪ ሆነን ከምንሄድ አንድ ላይ አምስት ስድስት ሰባት ስምንትም ሆነን ብንሄድ ብለን ነበር እንደዛ የተደረገው። እንግዲህ ከዚህ ቀደም ያለው አለመረጋጋት ተንተርሶ እዛ አካባቢ ላይ ለመሄድ ፈቃደኛ ያልሆኑ ለመላክ ፈቃደኛ ያልሆኑ ወላጆች እንዳሉ ይታወቃል። በአሁን ጊዜ ግን ያው በቂ ሰላም በዛ ቦታ ላይ መስፈኑ ስለተረጋገጠ ወደዛ ቦታ ለመሄድ ተዘጋጅተናል። የሐዋሳው ወጣት በቂ ሰላም አለ አሁን ያለው ሁኔታ የመማር ማስተማር ሂደቱን አያውቅም ብሎ ቢያምንም የአሮማያ ዩኒቨርሲቲ ተማሪ ግን በግቢዋ አስፈሪ ድባብ አለ ትላለች። ከዛኛው አመት የአሁኑን አመት ስናነጻጽ ነው ውጭ ከማሰሪ ድባብ ነው ያውም ካለው ሰቸሽን ክረምትም ከነበረው አንጻር አሁን ስንገባ በጣም አሰሪ ነው። እስካሁን ክላስ አልጀመርንም። አምና ፍሬሽንን ስንገባ ተነግሮን የነበረው ያው ስንመዘገብ በዚህ በዚህ ቀን ስቱዲ ይለጠፋል ከዛ ትገባላችሁ ነበር። ነገር ግን ከዛ በኋላ አሁን ስንገባ ከተነግረን በኋላ ያው ብዙ ተማሪዎች በመንገድ ተዘግቶ ስለነበረ ያልመጡም ስላሉ ያው ትምህርት ሚኒስቴርም ገፋ ስላደረገው የምዝገባ ቀን በቂ ጊዜም ስላለ ተማሪዎች ስላልገቡ ክላስ መች እንደሚጀመር ይፋ አልሆነም ነበር። ያው ተማሪ ስለሚሰራ ያን ያህል ብዙም ኮንቨርሴሽን ሜታ አያደርግም። ግን ካለው ከበፊቱ ከነበረው የተማሪ አንጻር ብዙ ያልመጡ ተማሪዎች አሉ ከቤተሰብ ጫና በዛ ላይ የትራንስፖርት ችግር ከገጠመ በኋላ መንገድ ላይ ተመልሰው በዛ የቀሩ ልጆችም አሉ፣ የተለያዩ የክልል ዩኒቨርሲቲዎች የሚማሩ በአሁኑ ሰዓት። ሌላው ግቢ ውስጥ ያለው ድባብ ያስፈራል። ዊች ሚንስ ያው መጀመሪያ ከነበረው አንጻርና አሁን ደግሞ ከሚታየው አንጻር ተማሪ አሁን ፍሬሽ ገብቷል፣ እየተሰበሰቡ ነው፣ ኦሪየንቴሽን እየተሰጣቸው ነው። ተቃውሞም እየጦፈ መጥቷል፣ የተማሪው ብዛትም ቀንሷል። እና አይታወቅም እንደሚፈጠር በአርባ ምንጭ ዩኒቨርስቲም ተመሳሳይ ሁኔታ እንዳለ የዩኒቨርስቲው መምህር ተስፋ ያለማየው ያስረዳል። በተማሪዎች ዘንድ ካለው ውጥረት ባሻገር በመምህራን ዘንድም ሰላማዊ የትምህርት ከባቢ ለመፍጠር ቁጥጥር እየተደረገ መሆኑን አክሎ ገልጿል። በኛ ዩኒቨርስቲ መስከረም ሰላሳ ቀን ያው ትምህርት እንዲጀመር የሚል ማስታወቂያ ተለጥፎ ከላይ በሁሉም ካምፓሶች ትምህርት ተጀምሯል። መስከረም ሰላሳ ከቀደሙ ከነበረው ትሬንድ አንፃር ስናስተያየው እንደ በፊቱ ነው ማለት አይቻልም። አሁን ትንሽ ነገሮች ያው ካለው እንቅስቃሴ አንጻር ትንሽ ጥሩ አይደለም። እንደውም ምንድን የተደረገው መምህራን እንዲገቡ ጫናም ተደርጎባቸዋል። ማለት ይሄ ረፍት ላይ የነበሩት በቶሎ ለስብሰባ እንዲመጡ ከዛም በኋላ እስከ ቶሎ ክላስ እንዲጀምሩ በተለይ ሲኒየር ተማሪዎች፣ አዲስ ተማሪዎች መግቢያቸው አሁን ለሰላሳ ነበር የተደረገው ወደ ፊት ተገፍቷል ወደ ጥቅምት ግማሽ ላይ። ነባር ተማሪዎቹም ቢሆን ቁጥጥር እየተደረገ ነው። በየኮሌጅኖችም የዲፓርትመንት ሄዶችም መምህራን መግባት አልመግባታቸውም ቼክ እያደረጉ ነው። የተማሪዎቹንም እንደዛ ሁኔታ ቼክ እያደረጓቸው ነው ያሉት። ከተማሪዎች በኩል ስናየው ደግሞ ተማሪዎች ከነበረው ትሬንድ አንጻር አሁን ትንሽ ጫና ውስጥ ገቡ ይመስለኛል። ከዚህ በፊት የነበረው ትሬንድ እንዴት ነው? የተማሪዎች የሚሆነ የመጀመሪያው ሳምንት ላይ ይመዘገባሉ ፈረስት ዳይ ፈረስት ክላስ ይዝ ይባልና ይጀመራል። ግን ጫና አይደለም፣ የመጀመሪያው ሳምንት ያሳልፏታል። ከዛ ክላሱ እየሞቀ ይመጣ የነበረው እና ያው ትሬንድ አሁንም ተማሪዎቹ ጋር ይኑሩ የስራቸው ይሆን አላውቅም። ክፍል ውስጥ የሚገቡ ተማሪዎች ቁጥራቸው አነስተኛ ነው። በዛ መልኩ ነው ከክላሱ እየተካሄደ ያለው። ቁጥጥር ግን ከላይ በደንብ እየተደረገ ነው። ክላስ ሚስ እንዳይደረግ ተማሪዎቹ በጣም ኢንጌጅ አድርጎ ለመያዝና ሰላማዊ ትምህርት ኢንቫይሮመንት ለመፍጠር በዛ መልኩ ቁጥጥር እየተደረገ ነው። የኢትዮጵያ ፖለቲካዊ ቀውስ ስጋትና ጭንቀትን እንደፈጠረ አለ። የመማር ማስተማር ሂደቱ ላይ ተጽዕኖን አሳርፏል። የመማሪያ የጥናትና የፈተና ጊዜን አስተጓጉሏል። ከሁሉ የከፋው ግን በተማሪዎች ላይ የሚፈጥረው የሥነ ልቦና ጭንቀት ነው። የሀሮማያ ተማሪዋ ጉዳቱን እንዴት አብራራዋለች። እውነቱን ለመናገር በጣም ነው የሚያናድደው። ምክንያቱም አንድ ተማሪ የሚገባውን ያህል ማምጣት የሚችለው የተለያዩ ፋሲሊቲዎች ሲኖሩት ሰዓት ሲሟላለት እና የመሳሰሉት። አሁን ለምሳሌ አምና ፋይናል ተጣድፎን የተፈተን ነው። ምክንያቱም ለአስራ አምስት ቀን የሚሆን ክላስ አልተማርንም ነበረ። አንድ ተማሪ ፋይናል መፈተን ያለበት የሚያውቀውን ተምሮ ነው ግን እኛ አንብበን ነው እንጂ እነሱ አስተምረውን ምናምን የሚባል ነገር የለም እሱም በግርግሩ ምክንያት ብዙ የተጎዱ ተማሪዎች አሉ እነሱም ስታይ ራሱ በቃ ውስጥህ ደስ አይልህም ትረበሻለህ ትምህርት ቤት ሲባል ፍላጎት የሚኖርህ የተለያዩ ነገሮች ሲሟሉልህና ሲተካከል ነው የለዚያ ግን ትምህርት አለ ለማለት ይከብዳል በዚህ ውጤት ደሞተን እንደምንሆን ነው በዚህ ሁሉ ውጣ ውረድ ውስጥ የሚጓዙት ተማሪዎች ሌላ አሳሳቢ ጉዳይ ከፊታቸው ተደቅኗል ሀገሪቱ የአስቸኳይ ጊዜ አዋጅ ደንግጋ በበርካታ መብቶች ላይ እቀባ ጥላለች። በዘመነ ቴክኖሎጂ ያዩ የሰሙትን ማጋራት የሚቀናቸው የዘመን ወጣቶች ከማህበራዊ ድረገጾች ታግደው እርስ በርስ መገናኛቸው ተበጥሷል ወይም በእጅጉ ምን ምኗል። በነጻነት የመናገር የመሰብሰብና ሰላማዊ ሰልፍ የማካሄድ መብቶቻቸው ላይ የተጣሉ እገዳዎችን ይዘው የዘንድሮ የትምህርት ዓመትን ሀ ብለዋል። መጪውን በስጋት አሻግረው እያዩ የዛሬው መሰናዶው በዚሁ ተጠናቋል። ተስፋ ለሞልደየስ ነኝ። ጤና ይስጥልኝ።